ከኤስቢኤስ አማርኛ ጋር ነዎት። ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሃሪክ ይጎብኙ። ወቅታዊ ጉዳዮች የኮሮና ቫይረስ በዓለም ዙሪያ የስርጭት አድማሱን በማስፋት በአሁን ሰዓት 88000 ሰዎች በቫይረሱ የተያዙ ሲሆን ከነዚህም መካከል 3000 ያህሉ ህይወታቸውን አጥተዋል። ከቻይና የተነሳው የኮሮና ቫይረስ በ60 ሀገራትም ተዛምቷል እንደ አውስትራሊያ ሁሉ በታይላንድም በቫይረሱ ሳቢያ የአንድ ዜጋ ህይወት በትላንትናው ዕለት አልፈዋል። እንዲሁም የኮሮና ቫይረስ ተጠቂዎች ቁጥር በኢራን፣ ደቡብ ኮሪያ እና ኢራቅ መጨመሩም የተገለጸ ሲሆን ከቻይና ቀጥሎ ደቡብ ኮሪያ ከፍተኛ ቁጥር የታየባት አገር ሆናለች። በኮሪያ የተላላፊ በሽታዎች ልዩ ሐኪም የሆኑት ዶክተር ኪም ጁን ጄ እንዳሉት ኮሪያ የቫይረሱን ቁጥጥር በተመለከተ አዲስ አካሄድን መከተል መጀመሯን አስታውቀዋል። ክሮታሚያን እንጂ ቾይናራን ባለፈው ጊዜ የነበረው አካሄዳችን በማጥፋትና በቁጥጥር ስር በመዋል ዙሪያ ነበር። አሁን ግን መከላከል፣ ተያያዥ ችግሮችንም መቀነስ ወደሚለው ተሸጋግረናል። ሁሉንም በሽተኞች መመርመርና ማከም አንችልም። አነስተኛ የሆኑ ምልክቶችን ያሳዩ ህመምተኞች በቤታቸው ሆነው መታከም ይችላሉ። የማቾቹን ቁጥር ለመቀነስ ግባችን ማስተካከል አለብን። ይህ በእንዲህ እንዳለ በጣሊያን የሟቾች ቁጥር 30 የደረሰ ሲሆን የአውስትራሊያ የጉዞ አማካሪም ዜጎች ወደ ጣሊያን ለመሄድ ከማሰባቸው በፊት ከፍተኛ ጥንቃቄን እንዲወስዱና እንደገናም እንዲያስቡበት አሳስቧል። ቼክ ሪፐብሊክ በበኩሏ የመጀመሪያዎቹን ሶስት የኮሮና ቫይረስ ተጠቂዎችን ይፋ አድርጋለች። የቼክ ምክትል የጤና ሚኒስትር ኤቫ ጎትዋልዶቫ እንዳሉት ለመናገር የምፈልገው ነገር ቢኖር ያሉት ሁኔታዎች ባሉበት እንዲቀጥሉ ነው። የክልሎች የንጽህና መጠበቂያ ጣቢያዎች ለእያንዳንዱ አዳዲስ ክስተቶች የተለየ ትኩረት ሰጥተው እየሰሩ ይገኛሉ የማህበረ ሰብ ጤና ምርምርም በሂደት ላይ ነውም። በእንግሊዝ የኮሮና ቫይረስ ተጠቂዎች ቁጥር 35 የደረሰ ሲሆን መንግስትም አስቸኳይ ስብሰባን ጠርቷል። በዳይመንድ ፕሪንሰስ ክሩዝ መርከብ ውስጥ ከነበሩት ሰዎች መካከልም በቫይረሱ ሕይወቱን ያጣው የመጀመሪያው የእንግሊዝ ዜጋ ነውም። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ኮሮና ቫይረስ ቅድሚያ የሚሰጡት ጉዳይ በመሆኑ አስቸኳይ ስብሰባውንም እርሳቸው እንደሚመሩት አሳስበዋል። የእያንዳንዳቸው ግለሰቦች ህይወትን መጥፋት በተመለከተ በጣም እናዝናለን። ነገር ግን በዚህ ሰዓት መደረግ የሚገባው የተሻለው ማማራጭ ሰዎች በብዛት እንዳይዘዋወሩ ማድረግ ነው። ቫይረሱንም እንደማያዘዋውሩ ሙሉ ለሙሉ እርግጠኞች እስክንሆን ድረስ ወደ አገራችን እንዳይመለሱም ማድረግ ተገቢ ነው። ይህንንም አሰራር ነው በተግባር የዋል ነው። የእንግሊዝ የጤና ሚኒስትር ማት ሃንኮክ እንዳሉት አገሪቱ ያለችበት ደረጃ ከፍተኛ ተጠቂዎች አሉባት የሚባልበት መሆኑን ነው። ዶክተር ሄለን መኪውን ከብሪቲሽ የሕክምና ማህበር እንደገለጹት ተጨማሪ የተጠቂዎች ቁጥርንም እንደሚጠብቁ ነው። በአሁን ደረጃ አስቸጋሪ የሆነው ግለሰቦች እንዴት እንደያዛቸው መለየት ያለመቻሉ ነው። እንዳልድል ሆኖ የእያንዳንዱን በሽተኛ ቫይረሱ ከየት እንደያዘው ለማወቅ አልቻልንም። ስለዚህ ተመሳሳይ የሆኑ ሁኔታዎች ሊገጥሙን እንደሚችሉ በመጪው ሳምንትና ከዚያም በኋላ መጠበቅ ይኖርብናል። አሜሪካ በበኩሏ በኮሮና ቫይረስ ሳቢያ የመጀመሪያውን ዜጋዋን ቅዳሜ ለታታለች። የሮድ አይላንድ ገዢ ጂና ሬድመንድ የዜጋቸውን ሞት ተከትሎ ይህንን መልእክት አስተላልፈዋል። ን እያንዳንዳችን የቫይረሱን መስፋፋት ለመገደብ የምንጫወተው ሚና አለን። ህመም ከተሰማችሁ ከቤታችሁ ተቀመጡ። ህመሙ መጽናት ከጀመረ ስራ አትሄዱ፣ ትምህርት ቤትም እንዲሁም የስርጭት አድማሱን በሰፋው ኮሮና ቫይረስ ሳቢያ ፓሪስ የሎቪየር ሙዚየሟን በትላንትና ሁለት እሁድ ዘግ ታውላለች። አንድ ከፊሊፒን ወደ ፓሪስ የተጓዘች ጎብኚ የሊዮናርዶ ዳቬንቺን ታዋቂ ስራ ለመመልከት ብትመጣም ሳትችል ምቅረቷን በቅሬታ ገልጻለች። የሞናሊዛን ቅብ ማየት እፈልግ ነበረ፣ ግን አልቻልኩም። በጣም ተናድጃ ተናድጃለሁ። ለምን እንደሆነም አልገባኝም። ይበን እንዲህ እንዳለ በእስራኤል በሚደረገው ምርጫ መራጮች ፍርሃት እንዳይሰማቸው ፖለቲከኞች እየተናገሩ ነው። ሰኞ በሚካሄደው ምርጫ አንዳንድ መራጮች ከቤታቸው ላለመውጣት የመፈለግ አዝማሚያን አሳይተዋል። የኮሮና ቫይረስ ሊኖርባቸው ይችላል ተብለው ተጠርጥረው በምርመራ ውስጥ ላለፉ ዜጎች የተለየ የምርጫ ቦታ እንደተዘጋጀላቸው ባለስልጣኖቹ አሳስበዋል። የሂሳብ ባለሙያ የሆኑት ሮማን ክራስኖ ነው ፍስጋ በበኩላቸው በጤና ያለው አደጋ ተጋኗል ይላሉ። አሁን ያለምንም ጥርጥር ሄጄ እመርጣለሁ። ኮሮና ቫይረስ በመሰረቱ የሚዲያ ጉዳይ ሆኗል። ሚዲያውም በጣም ያጋነነውና ሰዎችንም በጣም እንዲፈሩ እንዲሆኑ አድርጓል። ተስፋ የማደርገው በቅርቡ እልባት እንደሚያገኝ ነው። ወቅታዊ ጉዳዮች እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።